እንደምናመሻችኋል ካሳሁን ሰቦቀ ነኝ። የኤስ ቢ ኤስ አማርኛ አጫጭር ዜናዎችን እነሆ። የህዝብ ተወካዮች ምክር ቤት የአቶ ክርስቲያን ታደለን ያለመከሰስ መብት ማንሳቱን አስታወቀ። ዛሬ መጋቢት አምስት የሦስተኛ ዓመት አስራ ስድስተኛ መደበኛ ጉባኤውን ላካሄደው ምክር ቤት የአቶ ክርስቲያን ታደለን የምክር ቤት አባልነት ያለመከሰስ መብት መነሳት ምክንያቶች ለምክር ቤቱ የቀረበው በፌዴራሉ የፍትህ ሚኒስትር ጌዲዮን ጢሞቴዎስ ነው። አቶ ክርስቲያን ታደለ ከመንግስት ተቀናቃኞች ኃይሎች ጋር አብረው ሰርተዋል በሚል ተጠርጥረው በመንግስት የጸጥታ ኃይሎች ለስራት ተደረጉት የሚያደርጉት ሐምሌ 8 2015 ሲሆን፣ በአማራ ብሔራዊ ንቅናቄ አብን አባልነት ሕዝባዊ ውክልና አግኝተው ለምክር ቤት አባልነት የበቁ ሲሆን፣ የምክር ቤቱ የመንግሥት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ሆነው ሠርተዋለን። የአውስትሬሊያ ፌዴራል በጅሮን ጂም ቻልመርስ በመጪው የወርሃ ሜይ በጀት የኑሮ ውድነት መደጎሚያ እንደሚካተት አስታወቁ። ይሁንና ገንዘብ እንደማይረጭ በቅድመ በጀት ንግግራቸው አመላክተዋል። ዶክተር ቻልመርስ በበጀቱ ላይ የሚታከለው ድጎማ የዋጋ ግሽበት ያስከተለውን መጠነ ሰፊ የኑሮ ውድነትና የመንፈስ ሁከት ሙሉ ለሙሉ የሚቋቋም እንዳልሆነም ልብ አሰኝተዋል። በጅሮንዱ አያይዘውም በዘንድሮ በጀት የሁለተኛ ዙር ተረፈ ፈሰስ እንደሚኖር ጠቁመው ሆኖም መጠኑ እምብዛም ከፍ ያለ እንደማይሆንም አመላክተዋል። የቻይና የውጭ ጉዳይ ሚኒስትር ያንጊ በሚቀጥለው ሳምንት አውስትራሊያን ይጎበኛሉ። ሚኒስትር ይ በአውስትሬልያ መዲና ካምብራ ረቡዕ ማርች ሃያ እንደሚደርሱና ከአውስትሬሊያ አቻቸው ፔኒ ወንግ ጋር ተገናኝተው እንደሚናገሩም ተመልክቷል። ከዋንጊ ጉብኝት በፊት ቻይና የአውስትሬልያ ወይን ላይ ጥላ የነበረውን ታሪፍ እንደምታነሳም ተገልጧል። በሁለቱ አገራት ሚኒስትሮች ውይይት ወቅት ይሙት በቃ የተፈረደባቸው ቻይናዊ አውስትራሊያዊ ጸሐፊ ያንግ ሄንግዩን፣ ማዕቀብ ያልተነሳላቸው የአውስትሬሊያ ምርቶች፣ ግጭትን ማስወገድና ቀጠናዊ ደህንነት በአጀንዳነት ተይዘዋል። ይህ በእንዲህ እንዳለም አውስትሬሊያ ዩናይትድ ስቴትስን ተከትላ ቲክቶክ ላይ የእገዳ ወይም የሽያጭ ማስገደጃ ድንጋጌን ለማሳለፍ እቅዶች እንደሌላ ጠቅላይ ሚኒስትር አንቶኒ አልበኒዚ አስታውቀዋል። የዩናይትድ ስቴትስ ሕዝብ ተወካዮች ምክር ቤት ቲክቶክ የጸጥታ ስጋቶችን ያዘለ ነው በሚል አስባብ ድንጋጌው ካለፈ በስድስት ወራት ውስጥ እንዲታገድ አሊያም ለአሜሪካ ኩባንያ ለሽያጭ እንዲቀርብ የሚያስገድድ ረቂቅ ድንጋጌን ለይሁንታ ወደ ህዝብ መወሰኛ ምክር ቤት አሳልፏል። በሌላም በኩል የዩናይትድ ስቴትስ ጋዛ ላይ ለምታከናውነው የባህር ዳርቻ ሰብአዊ እርዳታ አቅርቦት አውስትራሊያም እገዛዋን ከፍ እንድታደርግ ጥሪ አቅርባለች። ዩናይትድ ስቴትስ ጋዛ ውስጥ ተከስቶ ላለው የእርዳታ ምግብ እጥረት ስጋት ምላሽ ለመስጠት የሰብአዊ እርዳታ አቅርቦቷን በባህር በኩል ለማድረግ ጊዜያዊ ወደብ ለማቋቋም ወጥናለች። እስራኤል ጋዛ ውስጥ ባለ በተባበሩት መንግስታት የእርዳታ ምግብ ማከፋፈያ ማዕከል ላይ ቦምብ መጣሏን አምናለች። በቦምቡ ጥቃት የአምስት ሰዎች ሕይወትም አልፏል። የእስራኤል መከላከያ ጥቃቱን አስመልክቶ በሰጠው መግለጫ መሐመድ አቡ ሐስና የተባለ የእስራኤልን ወታደራዊ እንቅስቃሴና የእርዳታ ምግቦች ለሐማስ ያቀብል የነበረ የሐማስ ሚሊሻን ማስወገድ የቻለ መሆኑን አስታውቋል። በሐማስ በኩል እስራኤል በሚሊሻን አባልነትና መረጃ ቀባይነት የጠቀሰችው አቡ ሐስና የድርጅቱ አባል ስለመሆኑን አለመሆኑ የሰጠው ማስተባበያም ሆነ ማረጋገጫ የለም። ይሁንና የተባበሩት መንግስታት የፍልስጤም ስደተኞች ድርጅቶች ቢሮ ግና እስራኤል በተደጋጋሚ በተባበሩት መንግስታት እርዳታ ሰጪ ድርጅት ላይ ጥቃቶችን እንደምትፈጽም በማመላከት ድርጊቱን አውግዟል። ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ዩ አምሃሪክ ድረገጽን ይጎብኙ።